የዲደብልዩ ዜና። በቅድሚያም ርዕሶቹን እንሆ። የኢትዮጵያ ሶማሌ ክልል ምክር ቤት ክልሉ ከኦሮሚያ ጋር በይገባኛል የሚወዛገብባቸውን አካባቢዎቹ ዞታ በተመለከተ በቅርቡ ያሳለፈው ውሳኔ የኦሮሚያ ክልል ነዋሪዎችና የፖለቲካ ፓርቲን ተቃውሞ ቀስቅሷል። የሱዳን ተፋላሚ ኃይላትን ለማደራደር ታስቦ የነበረ የአራት ሀገራት የሚኒስትሮች ስብሰባ በግብፅና በተባበሩት አረብ ኤምሬቶች ልዩነት ምክንያት ተሰረዘ። የአፍሪቃ ህብረት በበኩሉ የሱዳን ፈጥኖ ድራሽ ጦር ለሚመራው ትይዩ መንግስት የህብረቱ አባላትና ዓለም አቀፉ ማህበረሰብ እውቅና እንዳይሰጡ አሳሰበ። በረሃብ ለሚሰቃየው የጋዛ ህዝብ የሰብአዊ እርዳታ የጫኑ ከሁለት መቶ በላይ ካሚዮኖች ዛሬ ከተቀረው ዓለም ወደ ተቆራረጠችው የፍልስጤሞች ግዛት ገቡ። የአውሮጳ መንግስታት ደግሞ ከዮርዳኖስ ጋር በመተባበር ለጋዛ ፍልስጤማውያን ከአየር ሰብአዊ እርዳታ ለመጣል እየተዘጋጁ ነው። ዜናው በዝርዝርም የሶማሊያ ክልላዊ መንግስት ከኦሮሚያ ክልል ጋር በይገባኛል የሚወዛገብባቸውን አካባቢዎችን የሶማሌ ክልል አካል እንዲሆኑ አዲስ ያወጣውን የአስተዳደር መዋቅር የኦሮሚያ የተለያዩ ወረዳ ነዋሪዎችና የፖለቲካ ፓርቲ ተቃወሙት። የሶማሌ ክልል ምክር ቤት ባለፈው ሳምንት ባደረገው ጉባኤው የሞያሌ ከተማን ጨምሮ አወዛጋቢ አካባቢዎችን የሶማሌ ክልል አካል እንዲሆኑ መወሰኑ ተዘግቧል። በቦረና ዞን የቤሎ ከተማ ነዋሪ

የምስራቅ ቦረና እና የቦረና ዞን የተለያዩ ወረዳዎች ነዋሪዎች የሶማሌ ክልልን ውሳኔ በመቃወም ዛሬ ለአራተኛ ቀን የአደባባይ ሰልፍ አድርገዋል። ተቃዋሚው የኦሮሞ ፌዴራሊስት ኮንግረስ ኦፌኮ በምሳሩ ባወጣው መግለጫ ደግሞ የሶማሌ ክልል ምክር ቤት ውሳኔን ሕገ መንግስቱን የሚጻረር በማለት ነቅፎታል። የኦፌኮ ቃል አቀባይ ሱልጣን ቃሲም እንዳሉት የሶማሌ ክልል ባለስልጣናት ከዚህ ቀደም በሕዝብ ውሳኔ የጸደቁ ውሳኔዎችን ጭምር አላከበሩም። ከዚያ በፊትም በ1997 እየተላለፈ ሪፍረንደም አለ። ከዛ አንጻር ወደ አራት መቶ ሀያ በላይ ክርክር የነበረባቸው ቀበሌዎች ወደ ኦሮሚያ እንዲካለሉ ተደርጓል። ያንን ሙሉ በሙሉ ስራ ላይ ለማዋል ፍላጎት አላሳዩም። የሶማሌ ክልል አስተዳደሮች ክርክር ባለባቸው አካባቢ መሬት ወረራ እያካሄዱ ነው የሚል ቅሬታ አካባቢ ማህበረሰብ ይቀርባል እና ባለፈው ወሰን ማካለል የሚያስፈልግ ከሆነ ህጋዊ መንገድን መከተል ይኖርበ እንጂ ዩኒላተራሊ ብቻቸውን መወሰን አይገባቸውም የሚል ነው። የአዲስ አበባ ወኪላችን ስዩም ጌቱ እንዳለው በጉዳዩ ላይ የኦሮሚያ ክልል ባለሥልጣናትን አስተያየት እንዲሰጡ በተደጋጋሚ ብሞክርም ባለሥልጣናቱን ማግኘት አልቻለም። የሶማሌ ክልል የኮሚኒኬሽን ቢሮ ኃላፊ መሐመድ አደም ግን ውሳኔው ለዓመታት በሕዝብ ቅሬታ ሲቀርብባቸው የቆዩ ጥያቄዎችን የሚመልስ ተጎራባች ከሆኑ የክልሎችና የከተማ መስተዳድሮች ሕዝቦች ጋር ያለውን የጋራ ተጠቃሚነት የሚያረጋግጥ ነው ብለውታል ዜና መጽሔታችን ተጨማሪ ዘገባ አለው። የዩናይትድ ስቴትስ የሳውዲ አረቢያ የግብፅና የተባበሩት አረብ ኤምሬቶች ውጭ ጉዳይ ሚኒስትሮች የሱዳን የእርስ በርስ ጦርነትን ማስቆም በሚቻልበት ስልት ላይ ለመነጋገር ለትናንት ይዘውት የነበረው ቀጠሮ ተሰረዘ። አዣንስ ፍራንስ ፕሬስ ዲፕሎማቶችን ጠቅሶ እንደዘገበው የአራትዮሹ ስብሰባ የተሰረዘው የሱዳን ተፋላሚ ኃይላት ወደፊት በሚመሰረተው የሽግግር መንግስት ውስጥ ስለሚኖራቸው ተሳትፎና ሚና ግብፅና የተባበሩት አረብ ኤምሬቶች ባለመግባባታቸው ነው። ዲፕሎማቶች እንዳሉት ግብፅ የሱዳን ጦር ኃይልን ጨምሮ የሀገሪቱ ነባር ተቋማት መነካት የለባቸውም ባይ ናት። የተባበሩት አረብ ኤምሬቶች ደግሞ የሱዳን ፈጥኖ ደራሽ ጦር ሲሆን የሽግግር መንግሥቱ አካል፣ ይህ ከቀረ ደግሞ ሁለቱም ተፋላሚዎች በሽግግር መንግስቱ እንዳይካተቱ ትፈልጋለች። ሚኒስትሮቹ እንዲያጸድቁት የተዘጋጀው ረቂቅ ካይሮና አቡዳቢን በማወዛገቡ ስብሰባው ላልታወቀ ጊዜ ተራዝሟል። ይህ እንዲህ እንዳለ የአፍሪቃ ኅብረ What? የሱዳን ትይዩ መንግሥት ለተባለው ኃይል ዕውቅና እንደማይሰጥ ዛሬ አስታውቋል። የሱዳን ፈጥኖ ድራሽ ጦር የሚመራቸው ኃይላት የመሰረቱት የሱዳን የሰላምና የአንድነት መንግሥት የቀድሞውን የሱዳን ሉዓላዊ ምክር ቤት አባል መሐመድ ሐሰን አልታይሽን ጠቅላይ ሚኒስትር አድርጎ መሾሙን ባለፈው ቅዳሜ አስታውቆ ነበረ። ፕሬዚዳንታዊ ያለውን ምክር ቤት መመስረቱንም ገልጧል። የአፍሪቃ ኅብረት የሰላምና የጸጥታ ምክር ቤት ዛሬ ባወጣው መግለጫ ግን የህብረቱ አባል ሀገራትም ሆኑ ዓለም አቀፉ ማህበረሰብ የሱዳንን መከፋፈል ውድቅ ማድረግ አለባቸው። ይህ ዶይቼ ቬለ ነው። እስራኤል መውጫ መግቢያውን ለዘጋችበት ለጋዛ ሕዝብ እርዳታ የጫኑ ካሚዮኖች ዛሬ ለአራተኛ ቀን ወደ ወደመችው ሰርጥ ገቡ። የጀርመኑ ዜና አገልግሎት ዴፔአ በምህፃሩ እንደዘገበው በረሃብ ለሚሰቃየው ለጋዛ ሕዝብ ሰብዓዊ እርዳታ እንዲገባ እስራኤል ትፈቅድ ዘንድ የሚደረግባት ዓለም አቀፍ ግፊት በማየሉ እርዳታው መግባት ጀምሯል። የጀርመኑ ዜና አገልግሎት ሲኦጋት በሚል ምሕጻረ ቃል የሚጠራውን የእስራኤል ወታደራዊ ኃይል ጠቅሶ እንደዘገበው ዛሬ እርዳታ የጫኑ 220 ካሚዮኖች የተዘጋውን ድንበር አቋርጠው ጋዛ ገብተዋል። ትናንት ጋዛ ገብተዋል የተባሉ 200 ካሚዮኖች ለተባበሩት መንግሥታት ድርጅት መሰጠታቸውን ዴፔአ ዘግቧል። የተባበሩት መንግሥታት የተለያዩ ድርጅቶች እንዳሉት እስራኤል ካለፈው መጋቢት ወዲህ በቂ ምግብ፣ መድኃኒትና የህክምና ቁሳቁሶች ወደ ጋዛ እንዳይገባ በመዝጋት የግዛቲቱ የግዛትቱ ህዝብ ለከፋ ረሃብ ተጋልጧል። ሕፃናትና አቅመ ደካሞች በረሃብ መሞታቸው ተዘግቧል። አዣንስ ፍራንስ ፕሬስ እንደዘገበው የዓለም ምግብ ድርጅት፣ ዩኒሴፍና የዓለም የምግብና የእርሻ ድርጅቶች ሰዎችን ለማዳን ጊዜው እያመለጠ ነው ብለዋል። ጋዛም ከሙሉ ጠን ያፋፍ ላይ ደርሳለች። ከዮርዳኖስ ጋር በመተባበር ፈረንሳይ፣ ብሪታንያ፣ ጀርመን፣ ስፓኝ እና ቤልጂክ ለጋዛ ህዝብ ከአየር የሚጣል እርዳታ ወደ ዮርዳኖስ እየላኩ ነው። ሮይተርስ ዜና አገልግሎት እንደዘገበው ደግሞ የዩናይትድ ስቴትሱ ልዩ መልክተኛ ስቴቭ ዊትኮፍም ስለ ጋዛው ሰብአዊ ቀውስ ከእስራኤል ባለሥልጣናት ጋር ለመነጋገር ዛሬ ወደ እስራኤል ይበራሉ። በተያያዘ ዜና የእስራኤል ጦር ከትናንት ማ እስከ ዛሬ ቀትር ድረስ ጋዛ ውስጥ በከፈተው ጥቃት 46 ፍልስጤማውያንን ገድሏል። የአሜሪካ ዜና አገልግሎት ኤፒ በምጻሩ የፍልስጤም የጤና ባለሥልጣናትን ጠቅሶ እንደዘገበው አብዛኞቹ ሰዎች የተገደሉት እርዳታ ለመቀበል እንደተሰለፉ ነው። ዘግይቶ በደረሰን ዘገባ መሠረት ደግሞ የእስራኤል ጦር ባለፉት 24 ሰዓታት ውስጥ የገደላቸው ፍልስጤማውያን ቁጥር 100 ደርሷል። ካምቦዲያ እና ታይላንድ በአዋሳኝ ድንበራቸው ላይ የገጠሙትን ውጊያ ለማቆም ያደረጉት ለንቋሳ የተኩስ አቁም ስምምነት ዛሬ ለሁለተኛ ቀን ገቢር ሆነ አለ የሁለቱ ሀገራት ባለስልጣናት መወቃቀስ ግን እንደቀጠለ ነው። የካምቦዲያ ወታደሮች ሌሊቱን በታይላንድ ወታደሮች ላይ የነፍስ ወከፍ ጠመንጃ ተኩስ ከፍተዋል በማለት የታይላንድ ጦር ኃይል ወቅሷል። የካምቦዲያ ጦር አዛዦች በአንጻሩ የታይላንድ ጦር ሀያ የካምቦዲያ ወታደሮችን በህገወጥ መንገድ ማስረገጥ አግቷል በማለት ባንኮክን ወቅሰዋል። የታይላንድ መንግስት ቃል አቀባይ ጁራ ሆንግስ ዩብ ግን የታይላንድ ጦር ከማረካቸው 18 የካምቦዲያ ወታደሮች ውጪ የታገተ ወታደር የለም ብለዋል። ታዛቢዎች እንዳሉት ከወቀሳ አጸፋ ወቀሳው በስተቀር ሙሉ ውጊያው ግን ቆሟል። ሁለቱ ተጎራባች ሀገራት ለአምስት ቀናት በገጠሙት ውጊያም 43 ሰዎች ተገለዋል። አብዛኞቹም ሰላማዊ ሰዎች ነበሩ። ከ300 ሺህ በላይ ሕዝብ ደግሞ ተፈናቅሏል። ይህ ዶቼ ቬሌ ነው። ዜናውን ለማብቃት ርዕሶቹን በአጫጭሩ ላስታወሳችሁ። የኢትዮጵያ ሶማሌ ክልል ምክር ቤት ክልሉ ከኦሮሚያ ክልል ጋር በይገባኛል የሚወዛገብባቸውን አካባቢዎች ይዞታ በተመለከተ በቅርቡ ያሳለፈው ውሳኔ የኦሮሚያ ክልል ነዋሪዎችና የፖለቲካ ፓርቲን ተቃውሞ ቀስቅሷል። የሶማሌ ክልል ምክር ቤት የሞያሌ ከተማን የመሰሉ አካባቢዎችን የክልሉ ግማደ ግዛት እንዲሆኑ ነው የወሰነው። የሱዳን ተፋላሚ ኃይላትን ለማደራደር ታስቦ የነበረ የአራት ሀገራት የሚኒስትሮች ስብሰባ በግብፅና እና በተባበሩት አረብ ኤምሬቶች ልዩነት ምክንያት ተሰረዘ። የአፍሪቃ ህብረት በበኩሉ የሱዳን ፈጥኖ ደራሽ ጦር ለሚመራው ትይዩ መንግስት የህብረቱ አባል መንግስታትና ዓለም አቀፉ ማህበረሰብ እውቅና እንዳይሰጡ አሳሰበ። በረሃብ ለሚሰቃየው የጋዛ ህዝብ የሰብዊ እርዳታ የጫኑ ከ200 በላይ ካሚዮኖች ዛሬ ከተቀረው ዓለም ወደ ተቆራረጠችው የፍልስጤሞች ግዛት ገቡም። የአውሮፓ መንግስታት ደግሞ ከዮርዳኖስ ጋር በመተባበር ለጋዛ ፍልስጤማውያን ከአየር ሰብዊ እርዳታ ለመጣል እየተዘጋጁ ነው። የዜናው መልእክት የዛሬው የስካሁኑ ነበር።